The voice of America. <laughs> you, Yamir Kadim's Radio <laughs> ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ታህሳስ 7 2013 ዓ ም ዝግጅታችን ጀመረ። 13 የሚሆኑ ሰዎች ናቸው በአንድ ቦታ በአሙሩ ወረዳ የተገደሉት። ይሄ ግድያ ዘሪን መሰረት አድርጎ ዛ አካባቢ የሚኖሩ የአማራ ተወላጆች ላይ ነው እርምጃ የተወሰደው። ምዕራብ ወለጋ ስንወርድ ነጆ ወረዳ ላይ ስድስት የሚሆኑ ያው የቀበለው የዛው አካባቢ ነዋሪ የኦሮሞ ተወላጆች ናቸው በአንድ ቦታ የተገደሉ። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ባልቻናቸው ከዜናው በኋላ በሚኖረን ጊዜ ዘገባውን እናስደምጣችኋለን። ብዙ ነው የተመታው እጄ እግርን ወደ ምን መተመታ ግን ሽሉሚያ ወደፊት ጓደኞች ጋር በቀጥል ለዚሽ ሀገር ደስ ይለኛል። ምክንያቱም ለዚሽ ሀገር አንተ ትኖሩ ሀገሮም ትኖሩ ብዙ እንትን ነው ተገለሰብ ነው ብዙ እንትን ነው ነው። ለዚህ ሸገር ግን ብቆም ልስለኛል፣ ምክንያቱም ካለው ሁኔታ አንጻር ካለው ነበራዊ ሁኔታ እዚህ ሸገር መቀል ልስለኛል። በትግራይ ጦርነት የቆሰለ እና በጎንደር ዩኒቨርሲቲ ሆስፒታል ሕክምና እየተከታተለ የሚገኝ የኢትዮጵያ መከላከያ ሰራዊት አባል ነው ዘገባለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና ለዓለም ዜና እናስደምጣችሁ። ናስጥልኝ እንደምናመሻችው አድማጮች፣ ዜናዎቹን የማሰማችው ቆንጅ ይታየ ነኝ። በኢትዮጵያ የትግራይ ክልል ከሁለት ሚሊዮን በላይ ሕጻናት ሰብአዊ እርዳታ ከተቋረጠባቸው ከአንድ ወር በላይ አልፏል ሲል የተባበሩት መንግስታት ድርጅት ተናገረ። የተባበሩት መንግስታት ድርጅት የሕጻናት ድጋፍ ዩኒሴፍ ዋና ስራ አስኪያጅ ሄንሪየታ ፎር ትናንት ባወጡት መግለጫ የምግብ፣ የመድኃኒት፣ የውሃና የነዳጅ በተመጣጠነ ምግብ እጥረት ለተጎዱ ህጻናት የሚውል ማገገሚያ ምግብም ጭምር አቅርቦቱ እየተሞጠጠ ነው ብለዋል። በመሆኑም እርዳታ ወደሚያስፈልጋቸው ሰዎች መድረሳችን በተጓተተ ቁጥር ችግሩ ይበልጡን እየከፋ ይሄዳል ብለን በእጅጉ ሰግተናል ነው ያሉት። የመንግስታቱ ድርጅት በተመጣጠነ ምግብ ለተጎዱ ህጻናት መሰረታዊ አቅርቦት ለማድረስ ዝግጁ ቢሆንም ወደ አካባቢው ለመግባት የሚያስፈልገውን ፈቃድ አላገኘም ብለዋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች በበኩላቸው ትናንት በሰጡት ቃል ወደ አካባቢው መግባት እንዲፈቀድ ከኢትዮጵያ መንግስት ጋር ድርጅታቸው እየተነጋገረበት መሆኑን አስታውቀዋል። በኮቪድ-19 ይዞታ ዜና በኢትዮጵያ በተካሄደ የኮቪድ-19 ላቦራቶሪ ምርመራ ባለፈው የ24 ሰዓት ጊዜ ውስጥ 5451 ሰዎች ተመርምረው 464 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ዕለታዊ መረጃ አመልክቷል። 354ቱ የተገኙት አዲስ አበባ ውስጥ መሆኑንም መረጃው ያሳያል። በዚሁ የ24 ሰዓት ጊዜ አምስት ሰዎች በአዲስ አበባ፣ አንድ ሰው በአማራ ክልል በበሽታው ሳቢያ ህይወታቸው ማለፉን የሚኒስቴሩ መረጃ ጨምሮ አመልክቷል። በሀገሪቱ እስካሁን በኮቪድ-19 ምክንያት ለህልፈት የተዳረጉት ሰዎች ቁጥር 1818 መድረሱንና ቫይረሱ እንደያዛቸው የተረጋገጠው ደግሞ 118006 ሰዎች እንደሆኑ ከነዚህ ውስጥ 97969 ያገገሙ መሆናቸውን አክሎ አመልክቷል። የኤርትራ ፕሬዝደንት ኢሳያስ አፈወርቂ ከሳውዲ አረቢያ ንጉስና አልጋወራሽ የተላከ መልእክት ተቀብለዋል። ከሳውዲ ንጉስ ሱሌማን ቢን አብደል አዜዝና ከአልጋውራሹ ሞሐመድ ቢን ሳልማን የተላከውን መልእክት የያዙትን የውጭ ጉዳይ ሚኒስትሩን ፕሬዚደንት ኢሳያስ ትናንት ተቀብለው ያነጋገሯቸው ሲሆን በሁለቱ ሀገሮችና በቀጣናዊ ጉዳዮች ላይ መወያየታቸውን የሀገሪቱ የዜና አገልግሎት መዘገቡን ጠቅሶ ብርሃነ በርሀ ከአስመራ ተከታዩን ዘገባ አድርሶናል። ፕሬዚዳንት ኢሳይያስ አፈወርቂ ትናንት ሰኞ ምሽት ከሳውዲ አረቢያ ንጉስ ሳልማን ቢን አብደልአዚዝ እና ከአልጋውራሽ መሐመድ ቢን ሳልማን የተላከ መልእክት እንደተቀበሉ የኤርትራ ዜና አገልግሎት ገልጸዋል። ፕሬዚደንት ኢሳያስ መልእክቱን ይዘው የመጡትን የሳውዲ አረቢያ የውጭ ጉዳይ ሚኒስትር አሚል ፈይሰል ቢን ፈራህን በቤተ መንግስት ሀገር አዳራሽ ተቀብለው ባደረጉት ውይይት በሀገራቱ የሁለትዮሽና በቀጠናው ጉዳዮች ላይ ምክክር ማድረጋቸውም ተገልጿል። በምክክሩም ሁለቱም ሀገራት በተነሱ ጉዳዮች ላይ ተመሳሳይ አመለካከት ስላላቸው ይህን የጋራ ራዕይና ሀሳብ መሰረት በማድረግ ትብብራቸውን ለማሳደግና ለማስፋት መስማማታቸውም ታውቋል። ይህን የጋራ ስምምነት የሚተገብር የጋራ ኮሚቴ እንዲቆም እና በጎርጎረሳውያኑ አቆጣጠር ከሚቀጥለው ጥር 2021 ዓ.ም ስራውን እንዲጀምር መግባባት ላይ እንደተደረሰም ዘገባው ጨምሮ አመልክቷል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ትላንት ምሽት አስመራ ዓለም አቀፍ አውሮፕላን ማረፊያ ሲገቡ የኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳልህ እና የፕሬዚደንት ሳያስ አማካሪ አቶ የማነ ገብረአብ እንዲሁም በኤርትራ የሳውድ አረቢያ አምባሳደር አሰይድ ሶኤር ስሌማን አልቆርሲ ተቀብሏቸዋል። የሳውድ አረቢያ የውጭ ጉዳይ ሚኒስተር አሚር ፈይሰል ቢን ፈርሃን በኤርትራ ያደረጉትን የአጭር ሰዓታት ጉብኝት ጨርሰው ትናንት ምሽት ወደ አገራቸው እንደተመለሱም የኤርትራ ዜና አገልግሎት ዘግበዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ባለፈው ሳምንት በናይጄሪያዋ ሰሜናዊ ካቴሲና ክፍለ ግዛት በመቶዎች የተቆጠሩ ወንዶች ልጆችን ከትምህርት ቤት ጠልፈን የወሰድን እኛነን ሲሉ የጽንፈኛው ቡድን የቦኮ ሐራም ታጣቂዎች ትናንትና ተናገሩ። ጠለፋው በአካባቢው በዓመታት ውስጥ ከደረሱት የከፉ ጥቃቶች አንዱ ሲሆን ሁከቱ ሊቀጣጠል ነው የሚለውን ስጋት አባብሶታል። ባለፈው ሳምንት አርብ ዕለት አንኪራ ከተማ ላይ ከሚገኘው የመንግስት የሳይንስ ትምህርት ቤት ከተጠለፉት ተማሪዎች ውስጥ ከ330 የሚበልጡቱ አሁንም አልተገኙም። በርካቶቹ ከጠላፊዎቻቸው እጅ ሊያመልጡ ችለዋል ተብሏል። የሀገሪቱ መንግስት ልጆቹን ለማስለቀቅ ከአጥቂዎቹ ጋር እየተደራደረ መሆኑን የፕሬዚደንት ሙሐማዱ ቡሃሪ ቃል አቀባይ ገልጸዋል። ዴይሊ ናይጄሪያን የተባለው ጋዜጣ ሲዘግብ የቦኮ ሐራም መሪ አቡካር ሼካው ልጆቹን ጠልፈናል ሲል የሚሰማበት የድምፅ መልእክት ደርሶናል ብሏል። የእሱ ድምጽ መሆኑ ግን በነፃ ምንጭ በኩል የተረጋገጠ አይደለም። የተባበሩት መንግስታት ድርጅትም ጠለፋውን አጥብቆ አውግዞታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። መራጩ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሪፐብሊካኑን የመወሰኛ ምክር ቤት ብዙሃን መሪ ሚች መኮንልን በቴሌፎን እንዳነጋገሩና ምንም እንኳን በበርካታ ጉዳዮች የማንስማማ ብንሆንም አብረን መስራት የምንችልባቸው ብዙ ጉዳዮች አሉ ሲሉ እንደነገሯቸው ገለጹ። ማክኮኔል ለረጅም ጊዜ ጆ ባይደንን በፕሬዝደንታዊ ምርጫ ማሸነፋቸውን በይፋ ከመናገር ተቆጥበው ቆይተዋል። ትናንት በመወሰኛው ምክር ቤት ባደረጉት ንግግር ግን ባይደን 306 ለ 232 በሆነ የድምፅ ብልጫ ማሸነፋቸው በመራጭ ተወካይ ድምፅ ሰጪዎች ኤሌክቶራል ኮሌጅ መታወጁ ቀጣዩ ፕሬዝደንትነታቸውን እውን አድርጎታል ብለዋል። ተጭበርብር ያለው ብለው ማስረጃ የሌለው ውንጀላ ሲያሰሙ የቆዩት ፕሬዚደንት ዶናልድ ትራምፕ ዛሬ ጠዋት ለሴኔቴው ሪፐብሊካን መሪ ሚች መኮኔል በትዊተር ገጻቸው በሰጡት ምላሽ ሚች፣ 75 ሚሊዮን መራጭ ለተቀማጩ ፕሬዚደንት ድምፅ ሰጥቷል። ይሄ ታይቶ የማያውቅ ነው። ቸኮልክ ሪፐብሊካን ፓርቲው መታገል መልመድ አለበት፣ ህዝቡ እኮ ተቆጥቷል ብለዋል። በአለም አቀፍ የኮቪድ-19 ዜና ጀርመን በወረርሽኙ የሚያዙና ህይወታቸው የሚያልፈው ሰዎች ቁጥር ማሻቀቡን ተከትሎ የወጣው አዲስ ጥብቅ የቁጥጥር ገደብ ከዛሬ ጀምሮ በስራ ላይ ውሏል። እስከፊታችን የአውሮፓ ጥር አስር ቀን የሚዘልቀውን ገደብ እሁድ ዕለት ያጸኑት የሀገሪቱ ቻንስለር አንጌላ ሜርክል ሲሆኑ ከ16ቱ የክፍላተ ሀገር አስተዳዳሪዎች ጋር ከተወያዩ በኋላ ነው። ይህ በእንዲህ እንዳለ ዩናይትድ ስቴትስ ሁለተኛውን የኮሮና ቫይረስ ክትባት ልታገኝ መቃረቧ ተገልጿል። የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ኤፍዲኤ ተቆጣጣሪዎች ትናንት በሰጡት መግለጫ በሞደርናና በብሔራዊ የጤና ተቋማት ኤንአይኤች የተቀመመው ክትባት ላይ የተደረገው ቀዳሚ ግምገማ የክትባቱን ደህንነትና ውጤታማነት አረጋግጧል ሲሉ ተሰምተዋል። በመጨረሻም ዜና እረፍት እውቁ ተዋናይ ጸሐፊ ተውኔትና ረዳት ፕሮፌሰር ተስፋ የገሰሰ በ84 ዓመታቸው አርፈዋል። ተስፋ የገሰሰ በኢትዮጵያ ዘመናዊ የመድረክ ትወናን ካስተዋወቁ ቀደምት ተጠሪዎች መካከል እንደነበሩ ይታወቃል። ታሪካቸውንና የሚያውቋቸውንም ድምፅ የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ረቡዕ ታህሳስ 7 2013 ዓ ም ዝግጅታችንን ነው። በአሁኑ ጊዜ ያው የህወሀት የጁንታ አባላት የተደበቁበት ቦታ ወደ ቆላ ተንቤን ተብሎ የሚጠራ አካባቢ ነው። ኦፕሬሽኑ እዛም ቀጥለዋል። የቀጠለውን ነገር ጦርነት ተብሎ የሚገለጥ አደለም። ትንሽ ቶክስ ይኖራል። አጥፊዎችን የማ ለማሳደድ እና ለህግ የማቅረብ ስራ ነው እየተሰራ ያለው። እና ይሄም ያን ያክል ከመንግስት ቁጥጥር ውጭ ነው፣ ከመከላከያ ሰራዊት ቁጥጥር ውጭ ነው ለማለት ብዙም አያስደፍርም። የትግራይ ክልል ብልጽግና ጽህፈት ቤት ኃላፊ አቶ ነብዩ ስሁል ሚካኤል ናቸው። ሁለተኛ ክፍል ቃለምልልሳቸውን በሁለተኛው አጋማሽ መሰናዶ ይዘነዋል። የትግራይ መንግስት ህዝብን ከማስጨረስ በሌላ መልክ እንዋጋለን ብሎ ከመቀሌ ስለወጣ አንድ ጥይት ሳይተኮስ በትግራይ መከላከያ ቡድ ስለገቡ ትግራይን ተቆጣጥረናል እያ አይደለም። ነገር ግን ውጊያው ተፈጥሮ ማየት ይጠይቃል። ዛሬ አንድ ቦታ ላይ ሻዕቢያና የአብይ ሰራዊት ይገባል፣ በነገ በነገው ይመታል። በቋሚነት የሚያስተዳድሩት ያሉ መንገድ ላይ ያለው ዋና ዋና ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉት አምባሳደር ፍስሐ አስገዶም በአሁኑ ሰዓት በኒውዮርክ ከተማ ነዋሪ ሲሆኑ የትግራይ ክልልን ሁኔታ በተመለከተ ያላቸውን አስተያየት ሰጥተውናል፣ በዘገባችን ታዳምጣላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የሕግ ማስከበር ዘመቻው ያስገኘው ውጤት በቶሎ እንድናገግምና ከሰራዊቱ ጋር እንድንቀላቀል የሚያነቃቃ ነው ሲሉ በትግራዩ ጦርነት የቆሰሉና በጎንደር ዩኒቨርሲቲ ሆስፒታል ሕክምና እየተከታተሉ የሚገኙ የኢትዮጵያ መከላከያ አባላት ተናግረዋል። በዚሁ ሆስፒታል እየታከሙ የሚገኙ የትግራይ ልዩ ኃይል አባላት ደግሞ ዓላማ ለሌለው ጦርነት ዋጋ ከፈለን ሲሉ ነው ሀሳባቸውን ለአሜሪካ ድምፅ ያካፈሉት። የጎንደር ዩኒቨርሲቲ ሆስፒታል በበኩሉ በጦርነቱ ለቆሰሉ የሁለቱም ወገን ተዋጊዎች የህክምና አገልግሎት ሲሰጥ መቆየቱን አመልክቷል። ወደ አካባቢው ያቀናው ዘጋቢያችን ዮናታን ዘብዲዎስ በጦርነቱ ወቅት ከሰራዊቱ መተላለፊያዎች አንዷ ከነበረችው ጎንደር ለዛሬ ተከታዩ ልኳል። የሰሞኑ ጦርነት ያበቃ ቢሆንም ጥቷቸው የሄደው ጠባሳዎችና ምልክቶች የነበረውን ሁኔታ ሊመሰክሩ አሁንም ያሉበት አሉ። ጦርነቱ በተካሄደበት የትግራይ ክልልና አጎራባች በሆነው የአማራ ክልል አንዳንድ ከተሞች የተገኘ ሰው እነዚህን ምልክቶች ሊያስተውል ይችላል። ለሶስት ሳምንታት በተካሄደው ህግ የማስከበር ዘመቻ የኢትዮጵያ መከላከያ ሰራዊት እንዲሁም የአማራ ልዩ ኃይልና ሚሊሻ መተላለፊያ በር ሆና ያገለገለችው ታሪካዊቷ የጎንደር ከተማ ቁስለኞችን ማክማለች። በጦርነቱ ቁስለው ወደ ጎንደር ዩኒቨርሲቲ ሆስፒታል ከገቡት የተወሰኑት ታዲያ አሁንም በዛው ይገኛሉ። እኔ ፍቅሬ ይባላለው ከጎንደር ዩኒቨርሲቲ ሆስፒታል አጥንት ስብራት ክፍል ዋርድ ሰራተኛ ነኝ። በዚህ ሆስፒታል መንግስት የህግ ማስከበር በሚያደርገው ዘመቻና በህዋት ልዩ ሀይል መካከል በተደረገው ጦርነት ሁለቱም ታካሚዎች ናቸው የምናክማቸው ማለት የመከላከያ ሰራዊታችን ና የህዋት ልዩ ሀይል ወ ሚሊሻ ሁለቱንም በእኩል መንገድ ነው እኛ እየረዳን ያለ ነው ኢትዮጵያውያን ናቸው ወገኖቻችን ናቸው ሁለቱም ወድቀው ብታገኝ እኩል አንስተህ አክም ነው የሚለው ዓለም የገባ ነው መሐላም የገባ ነው። በዚህ ነው። ስለዚህ ማንም ይሁን እንኳን የገዛ ወገኖቻችን የውጭ ጠላትን ቢሆን ወድቆ ብናገኝ እኛ በህክምና ህግ መሰረት ወገንንም ጠላትንም እኩል አንስተ ነው የምትረዳው እና በዛ መሰረት ነው እኛ የምንማራው። የሆስፒታሉ የአስተዳደር ና የልማት ዋና ዲረክተር ዓለም አቀፍ ካኘው እንደ ፌዴራል መንግስት ወይም እንደ ፌዴራል መስሪያ ቤቱ የሆስፒታል እስከሆነ ድረስ የፌዴራል መንግስት ነው። የማንም የከሌ ነው የከሌ ነው የሚባል የለም ከወታኛው ወገን የሚሆን ኛ ወገን የተዋጉ መከላከያዎች የሚሆኑ ልዩ ኃይሎች ሆስፒታል ሰርቪስ ከመስጠት ስለሆነ ዋናው ትልቁ አላማችን ሁሉም ሰው ለእኛ አንድ ነው። እኛ ሁሉንም በአንድ አይንና በአንድ አይን ብቻ ነው የምናየው። ከእነዚህ ታካሚዎች ውስጥ አብዛኛዎቹ ጦርነቱ እንደተጀመረ ወይም መካከል ላይ የቆሰሉ ሲሆኑ መቀሌ በኢትዮጵያ መከላከያ ሰራዊት ቁጥር ስር መግባቷን ጨምሮ የሆነውን ነገር ሁሉ የሰሙት እንደተኙ ነበር። ወደ ኋላ መለስ ብለው እና በጦርነቱ የመጨረሻ ውጤት ስሜት ውስጥ ሆነው ሀሳባቸውን ለቪዮኤ አካፍሏል።

ትልቅ በመከላከያ ስም ማመሰግናቸው እና ቁስላችን ቁስላቸው አድርጎ ስለችን ደክም ሳይሉ ቀንና ጠዋት ከኛ ጋር ነው ያሉት። ስለዚህ ትልቅ ክብር ይገባቸዋሉ የጎንደር ህዝብ ማለት ነው እና ዛሬ እንደዚህ እንዳበላረጉ የጎንደር ህዝብ ነውና ትልቅ ክብር ይገባቸዋል እና ሕክሞችም እዚህ ያሉት ሁሉም በቃ ቁስላችን ቁስላቸው አድርጎ ነው የማዩት። ታንክ እኛ ጋር ነው ያሉት። ሀምሳ ለቃ ወንድ አፍሮም አሁን ከወደቀበት አልጋ አድኖ ከጓደኞቹ ጎን ቆሞም አገሩን ኢትዮጵያን የሚጠብቅበትን ጊዜ ይናፍቃል። ብዙ ነው የተመታሁት እጄ እግርን ወደ ምን የተመታሁት ግን ተሽሎኛል። ወደፊት ከጓደኞቼ ጋር በቀጥል ለዚህ የሻገር ደስ ይለኛል። ምክንያቱም ለዚህ የሻገር አንተ ስትኖር ነው አገሯ የምትኖረው። ብዙ አንሆን የምትኖረው አንተ የምትኖረው ለዚህ የሻገር አንተ ብቆም ደስ ይለኛል። ምክንያቱም ካለው ሁኔታ አንፃር ያለው ነበራዊ ሁኔታ እዚህ ሸገር መቀደል እስለኛል ምክንያቱም ሁኔታው ጥሩ ስላልሆነ ማለት ነው። በኢትዮጵያ መከላከያ ሰራዊትና በትግራይ ልዩ ኃይል መካከል ለሳምንታት በዘለቀው ጦርነት የተጎዱ የሁለቱ ወገን ሰራዊቶች በአማራ ክልል ማዕከላዊ ጎንደር ዞን በጎንደር ዩኒቨርሲቲ ሆስፒታል ጎን ለጎን በአንድ ዋርድ ውስጥ ሕክምና የተከታተሉ መሆናቸውን ቪኦኤ በስፍራው በመገኘት አረጋግጧል። ለህወሀት በመደገፍ በትግራይ ክልል ልዩ ኃይል ስም ሲዋጉ ከነበሩ መካከል አንዱ የሆነው የ22 ዓመት ወጣት ተስፋ ሚካኤል አባዲ ገብረመድን መድን ለደሞዙ ስል ከአስር ወራት በፊት ልዩ ኃይሉን ቢቀላቀልም ከማን ጋር እንደሚገጥም አላውቅም ነበር ላለው ጦርነት መታጨቱን ያወቀው በጥይት ተመቶ የሚያነሳውን ወገን አቶ ኋላም በመከላከያ ሰራዊት እጅ መውደቀን ሳውቅ ነበረ ብሏል። የደረሰበትም ጉዳትና በጎንደር ዩኒቨርሲቲ ሆስፒታል እየተሰጠ ያለውን የሕክምና አገልግሎት ገልጿል። ሕክምናው እኔ እንደጠበቅኩት በጣም አሪፍ ነው። ከመጣው ማለት ነው። አንድ ሌሊት ራጅ ተነስቻ ያድ ከዛ ትሰራልኝ ትሰራልኝ በኋላ አሁን እያጣጠበኝ ወም ማስታገሻ ምናምን እየሰጡኝ ዶክተሮች አራት ሰዓት ቆሞ ነው የሚያድሩት። በጣም አሪፍ ነው። በጣም ከእግሩ ተረከዝ ጫፍ እስከ ጉልበቱ ድረስ የገባውን ብረት ሲመለከት፣ ይህንን ሁሉ መስዋዕትነት የከፈልኩት ለማንና ለምንድን ነው የሚለው ጥያቄ በአእምሮ በመጣ ቁጥር እንቅልፍ እንደሚነሳው ተናግሯል። አሁን ልጃሬ ግባ ማለት ነው። ለማንም ብዬ አይደለም፣ ለመንግስት ብዬ አይደለም። ለምንም እኔ ተማሪ ነበርኩ አልኩ አደለም። ከዛ ለደሞዝ ብዬ ነው ስራ ሲያጣ ነው እንጂ እኔ በቃ አሁን ሲያስበው ማለት ነው። ግራ ነው የሚገባኝ። ለምን ለምንድ ነው ይሄ ከፍል ሲል እኔ አሁን ለሪት አልተኝም። በጣም ነው የምጨንቀኝ። አሁን ለማን ብዬ ነው እንደዚህ የተጎዳሁት ነው ሚለ አሁን እኔ በጣም በጣም ነው የሚገርመኝ። ረብቻ መከላከያዎቹ እራሱ የኛ ቤተሰብ አሉ ከቤተሰቦቼ ጋር እንደተዋጋለሁ ብዬ አስባለሁ፣ አላሰብኩትም። እዛ ስንደርስ ተገድደና እንጂ ምን ያውቃለሁ ብለህ ነው እንዴት። ባልታቀደና ባልታሰበ ጊዜ የተጎዱ ሰራዊቶችን የማከም ግዴታ የተጣለበት የጎንደር ዩኒቨርሲቲ ሆስፒታል የስራ ጫና ቢኖርበትም በጎንደር ከተማ ህዝብ ቀናነትና ከፍተኛ ድጋፋቸው ፈተናውን እየተወጣ መሆኑን ለመረዳት ችያለሁኝ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ጎንደር ማታንን ለዘገባው እናመሰግናለን። አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያ ጦርነት በተካሄደባቸው የሀገሪቱ አካባቢዎች የነዋሪዎቻቸውን ይዞታ መልከት የምናደርግበት ዘገባ ነው ተከታዩ። ደራሽ እርዳታ እየተሰጠ ያለበትን ጨምሮ ወደ አካባቢዎቹ የተጓዘውን ባልደረባችንን መስፍን አራጌን አሉላ ከበደ ማምሻውን አነጋግሮታል። አሉላ አመሰግናለሁ ሲሆን፣ አሁን አካባቢዎቹን ተዘዋውሮ የቃኘውን መስፍን ካለበት በስልክ አግኝቼዋለሁ። ወደዛው ነው መወስዳቸው። ሰላም መስፍን፣ እንደምናመሸ እንደምናመሸ። አሉና፣ ቀደም ብዬ በመግቢያው እንዳስተዋወቅኩት ራያ አላማጣ አካባቢ ተዘዋውረሃል። ራያ አላማጣ መሰንበቻው እንዴት ነው? የጸጥታው ሁኔታ ምን ይመስላል? በአካባቢው የታዘብከውን እስኪ ወደ ስፍራ ውሰደን። እንግዲህ አንተም ቀደም ሲል ለመግለጽ እንደሞከርከው ሌላ መከላከያ ሰራዊት የተቆጣጠራቸውን የራያ አላማጣ አካባቢዎችን የመቃኘት ዕድል አጋጥሞኛል። አሁንም እዛ አካባቢ እየቃኘን ነው። በተለይ የዋጃ ጭሙጋና አላማጣ ከተሞችን አይቻለሁ። ለወትሮው እንግዲህ እነዚህ አካባቢዎች ከፍተኛ የትራፊክ ፍሰት እየነበረባቸው አካባቢዎች ናቸው። አሁን ግን የደመቀ እንቅስቃሴ ባይታይባቸውም ሰላማዊና የተረጋጉ መሆናቸውን ታዝብያለው። በመንገዴ ላይ ከብቶቻቸውን መስክ ላይ ያሰማሩ እረኞች፣ ታጣፍተው ሽርጣ ገልድመው ረጅም ዘንግ ይዘው የሚንቀሳቀሱ ጎልማሶች፣ የሸመቱትን በጀርባቸው አዝለው የእኛ ዘግምናቶችን አይቻለው። እንግዲህ ከቦታው አመችነትና ቀደምትነት አንጻር ግን ከተሞቹ እጅግ በተጎታቆለ ቦታ ላይ መሆናቸውን ቃኝቻለው። አንዳንድ የመንግስት ተቋማትንም በተለይ ደግሞ አላማት አካባቢ ተዛወሬ ለመቃኘት እንደመከርኩት በተለይ ደግሞ ማዘጋጃ ቤት ብለው በሚጠሩት ቦታ ላይ የተለያዩ ቢሮዎች ይዞታቸው ተናግቶ፣ ቁሳቁሶቻቸው ፈርሰው፣ ሰነዶች ጠፍተው እና ተቀዳደው ያየንበት አጋጣሚ አለ። እንግዲህ ይህንን በድምፅ ና ቢኤ በተንቀሳቃሽ ምስል ጭምር እንደያዘው ና አድማጭን ና ፌስቡክ ተከታዮች ጭምር የሚያቀርብ መሆኑን ነው የምገልጸውና መልካም። መስፍን እንግዲህ ተዘዋውረህ እንደተመለከትከው በአካባቢው የተካሄደውን ውጊያ ጨምሮ የበረታ ጉዳት የደረሰበት አካባቢ ነው፣ ነገር ግን መረጋጋት እየታየበት ነው ብለህን ነበር። በእነኚህ ሁሉ ችግሮች ውስጥ ያለፉ የአካባቢው ነዋሪዎች በምን አይነት ሁኔታ ውስጥ ይገኛሉ? የኑሯቸው ሁኔታ ምን ይመስላል? ከዚህ ቃለምልልስ በፊት የደራሽ እርዳታ እየተሰጠ መሆኑን በአካባቢው እየተከፋፈለ መሆኑን ገልጸልኝ ነበር። እስኪ ደግሞ ስለዚህ ያስረዳል። እርግጥ ነው ለላ እጅግ በጣም የተጎሳቆለና ከፍተኛ ችግር የሚተዋልበት አካባቢ ነው። ዋጃን ተሻግሬ ጥሙጋ እንደገባው ያገኘው የሰብአዊ እርዳታ እንቅስቃሴዎችን ነበር። በተለይ ጥሙጋ እርዳታ ጣቢያ በርካታ የህብረተሰብ ክፍሎች የአስቸኳይ የዕለት እርዳታ ለመቀበል ተሰባስበው ነበር ያገኘኋቸው። አብዛኛውን ቁጥር የያዙት የተጎሳቆሉ እናቶች፣ ሴቶች፣ ሕጻናት፣ የዕድሜ ባለጸጋዎች ናቸው በስፋት እርዳታ ለመቀበል እያገኟቸው እርዳታ እንዲጠብቁ ያስገደዳቸው ምክንያት ጠይቄያቸው ነበረ። እነዚህ የህብረተሰብ ክፍሎች እንደሚሉት ከሆነ የአንበጣ ወረርሽኝና በህወሓትና በፌደራል መንግስት መካከል የተፈጠረው ጦርነት ለከፍተኛ ችግር ዳርጎናል። በዚህ ምክንያት የዕለት ምግብ ጠባቂዎች እስከ መሆን ደርሰናል። መጀመሪያ የአንበጣ ወረርሽኝ ጉዳት አደረሰብን፣ ሲቀጥል ደግሞ ጦርነቱ አካባቢያችን መቀን እንድንሰደድ አደረገም ያሉት እንግዲህ እነዚህ ሰዎች ወደ ቤታቸው ተመልሰው ሲመጡ ግን

አንድም ከሽከሽ አለመገኘቱን አገር ያውቃል፣ ህዝብ ያውቃል። አንበጣው ተከትለው ደግሞ ጦርነቱ፣ እኛ ደግሞ ሸሽተን የሰውነታችንን ልጆቻችንን እናስጠላለን ብለን የተዘጋን ሀብትን የተዘጋ ቤታችንን ይዘን ሸሽተን ከቤት ያለን ንብረት ብንመለስ አላገኘነውም። ተፈናቅለናል። ቀርቶ ለሰው እና ህፍት እራሱ የሚበላው አጥቷል። ከዚህ ተጨማሪ ያሉላ በህወሀትና በመከላከያ ሰራዊት መካከል በተፈጠረው ጦርነት ህወሀት ልጆቻችንን ወደ ጦርነት ስለወሰዳቸው ከአንበጣ የተረፈ ሰብላችንን መሰብሰብ ሳንችል ቀርተናል ያሉ የድሜዳ መጸጋ የአስራ አንድ ቤተሰብ አስተዳዳሪና የተሞጋጣ ዙሪያ ነዋሪ የሆኑት አቶ አብርሃም በልዴ ዳምባይም አስተያየት ለምሳሌ መስማት እንችላለን። አለ አንበጣ መጣብና አንበጣው ከቦነ ያለ ደግሞ እንደገና ወጣቱን መልመለው ወደ ልዩ ሀይል ብሎ ወደ ጦርነት ሲያስገቡት ተከበበ፣ ቦታችን ተከበበ። አንዳንድ ለው ተኩስ ጀመር ግን ጥሎ ሸሻ፣ ህዝቡ ጥሎ ሲሸሽ ያን ያለው ያረባ የነበረው አዝመራ ስንጎ ተወሮ ነው የቀረው። ወርቆ ነው የቀረ። ተራራ ተራራ ህ ወጣቱም ይዘው ተዱ። ወጣቱ ይዘው ሸሹ። ያው የተመለሰ እየተመለሰ የተንጠባጠበ ያመለጠው መጣ እንጂ እንኞቹ ጦር ባይደርስ የአማራው ጦር ባይደርስ ጭራሽ የሰው ዝህርም አይገኝም ነበረ። እንግዲህ አሎና ቀደም ሲል አፌካቸውን ሰጡን የአካባቢው ነዋሪዎች ብቻ ሳይሆኑ በጊዜያዊ አስተዳደርነት አካባቢውን እየመሩት ያሉት አመራሮችን ጭምር ናቸው። እርዳታው በጎ ቢሆንም ካለው ስፋትና ከችግሩ ውስብስብነት አንጻር በቂ አይደለም ሲሉ አስተያየታቸውን ሰጥቶ ከጉዳቱ ስፋትና ከችግሩ ስብስርነት አንጻር ተደራሽ ማድረግ የተቻለው እጅግ ጅራ ከችግር ውስጥ የወደቁትን ሲሆን የተሰጠውም ቢሆን በቂ አይደለም ባይ ናቸው። የአቶ ወልደጌታንና ቀደም ሲል የጠቀስናቸውን የወይዘሮ ለንጉስን አስተያየት ሰምተን የምመለስ ምን ይመስልህላሉ። መልካም የፌዴራል አደጋ መከላከል ለአንድ ቀበሌ ሶስት ሶስት ሺ እንረዳለን ብሎ በሰጠን ኮታ መሰረት ጀምረናል። አሁን እንደምታዩት ይሄ ነው። ግን ህብረተሰባችን በአንድ ቀበሌ እስከ አስራ አምስት ሺ ህዝብ ከዛ በላይ ነው ተጠሪ ያለው ወይም ደግሞ ነዋሪ ያለው። ይሁን እንጂ አሁን ለጊዜው አስቸኳይ ብሎ መንግስታችን ሶስት ሺ ኮታ ሰጥቶናል። ያን ሶስት ሺ ኮታ የድሀ ድሀ ነው እየሰጠን ያለ ነው ማለት ነው። አልተዳረሰም። ስለዚህ ምናልባት ይ መንግስት ለወደፊት ያግዘናን የሚል ብለት አለ። ለቋሚ ቀርቶ ለአንድ ቀን እራት አትሆንም። የአሁኑ እርዳታ መንግስት ካገኘነ እናት አባት ነው መንግስት እና እርዳታችንን ሰፋ እንዲልልና እና በጣም ችግር ነው የደረሰብን ነው። ስንት ቤተሰብ ነው ያለሁት? እኔ ስምንት ቤተሰብ አለኝ። መስፍን፣ ምናልባት የመጨረሻ ጥያቄ፣ የአካባቢው ቀደም ሲልም የተለያዩ ውዝግቦች ይታዩበት የነበረ ነው፣ የተለያዩ ማህበረሰብ ክፍሎች የሚኖሩበት አካባቢ እንደመሆኑ የእርስ በርስ አኗኗሩስ ምን ይመስላል? የይዞታ ጥያቄ ለረጅም ጊዜ ሲነሳ ነበር በተለያዩ ወገኖች በአሁኑ ሰዓት ሁኔታዎች ሰዎችን በእርጋታ ለመፍታት መነጋገር እና አግባቢ ውሳኔ ላይ ለመድረስ እየተሞከረ ነው። በዚያ አጭር ጊዜ ውስጥ ብዙ ነገር ባይደረግም፣ እንደው በጠቅላላው ከዚህ ግጭት በኋላ የተለያዩ ብሔረሰቦች አንድ አካባቢ የሚኖሩበት እንደመሆኑ የእርስ በርስ ኑሮ ምን ይመስላል? ምንድን ነው የታዘብከው? እንግዲህ አላማጣ ከተማ በከፍተኛ ደረጃ የህዝብ ቁጥርም የንግድ እንቅስቃሴም ያለበት ቦታ ነው። ያንን አካባቢ ለመቃኘት ሞክር ያለን ማህበራዊ ትስስሩ እጅግ የጠበቀ መሆኑን ማሳያዎች የሚሆኑ የተለያዩ አጋጣሚዎችን ለማየት ሞክር ያለን። አካባቢ የተለያዩ ብሔር ብሔረሰቦች የሚኖሩበት አካባቢ ነው። የትግራይ ተወላጆች አሉ። የአማራ ተወላጆች አሉ። የአፋር የኦሮሞና የተለያዩ ብሄር ብሄረሰቦች ተወላጆች ነው ያለት። እዚህ አካባቢ ላይ በተለይ በንግድ ስራ የተሰማሩ የትግራይ ተወላጆች

ወይም ደግሞ በሌላ አቋም የተፈጠረ ነው እንጂ ህዝብና ህዝብ በዚህ ጣጣ ውስጥ ሊገባ አይችልም። ስለዚህ ከሀገራችን ወደ የትን በሚሄድ አንችልም። ሀገራችን ብለን ወንድሞቻችን ብለን ዜጎቻችን ብለን አብረን ኖረናል። ለኢትዮጵያ የሚያዋጣው አማራጭ ግን አንድነትና ሰላም ነው የሚል አስተያየት ነው ይሰጡ ከደም ሲል እንዳነሳው እንግዲህ የአካባቢ የማንነት ጥያቄ ለረጅም ጊዜ ሲነሳበት እየነበረ ነው። በእርግጥ ወፍት እይታዎች የሚንጸባረቁበት ነው አንዱ ክፍል ቀደም ሲል በወሎ ሀገር ስር የነበርን ስለዚህ ወደ አማራ መካተት አለብን የሚሉ የበበር ክሎች አሉ። የለም አማራም ትግራይም አይደለምም ራያ የራሱን ማንነት ይዞ የቆመ ነው ብለው የሚሉም ወገኖች አሉ። አንዳንዶች ደግሞ የለም የትግራይ አካል ነን እንደ ሌላው የትግራይ አካል ብዙም በልማት ባንሻሻለም የትግራይ አካል ነን ብለው አስተያየታቸውን የሚሰጡ ወይም ደግሞ በዚህ መሰረት ላይ ታንጠው የቆሙ የፖለቲካ ምልከታዎች አሉ። እንግዲህ እንደምታውቀው በጦርነቱ የሚጠናቀቅም ሌሎች ያልተረጋጉ ሁኔታዎች ስላሉ እዚህ በፖለቲካ ጉዳይ ላይ ይህንን አስተሳሰብ የሚያራምዱ አካላት ቁጭ ብለው መወያየት እና የመስያ አቅጣጫ ማመላከት የሚጠይቃቸው ነገር ያለ ይመስለኛል። ያን ግን በአላማጣ ከተማ ተዘዋውሬ ባየሁት እንቅስቃሴ የተደነቁ የአከባቢው ነዋሪ በራሱ ሰላሙን ጸጥታውን ችግር አስከብሮ የተለመደ የመንገድ እንቅስቃሴ ተጀምሯል። የተዘጉ ተቋማት ተከፍተዋል። በተረጋጋ ሁኔታ ማቸውን የታዘብኩበት አጋጣሚ ነው ያለ በሄድኩባቸው አካባቢዎችም የተሰጡ እየተሰጡ ባሉ ሰብአዊ ድጋፎች፣ በአካባቢው ያለ ጊዜ አስተዳደር እያከናወናቸው ባሉት ተግባራት ከስር ተመላሽ የሆኑ ሰዎች እና ሌሎች ታሪኮች አሁንም እያጠናቀርኳቸው ያሉት ዘገባዎች ጨናምሬ ለመቅረብ እሞክራለሁ ይላል። መልካም ሰፋ ያለ ዝርዝር ነው ያካፈልከን። አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። አመና መስፍን እና አሉላ እናመሰግናለን። ወደ ተከታዩ ዘገባ ንለፍ። ኦነግ ሸኔ በሆሮ ጉድሩ ወለጋ አሙሩና በምዕራብ ወለጋ ነጆ ከ20 በላይ ሰላማዊ ሰዎችን እንደገደለ የኦሮሚያ ክልል የመንግስት ኮሚኒኬሽንስ ቢሮ ገለጸ። የክልሉ የጸጥታ መዋቅር በቅርብ ባካሄደው ዘመቻ ከ780 በላይ የኦነግ ሸኔ ታጣቂዎች ላይ እርምጃ መውሰድንም ገልጿል። ሙክታር ጀማል ዝርዝር አለው። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ዛሬ ለመገናኛ ብዙሀን ለሰጡት መግለጫ እንዳስታወቁት በ ሆሮ ጉድሩ ወለጋ አሙሩ እና በምስራቅ ወለጋ ነጆ አባወሸኔ ብለው የጠሩት ኃይል በወሰደው እርምጃ ከ20 በላይ ሰዎች መገደላቸውን ገልጿል። የመንግስት ኮሚኒኬሽኑ እንዳስታወቁት በሁለቱ ወረዳዎች የተገደሉ ሰዎች ከኦሮሞና ከአማራም እንደሚገኙበትን ያስታወቁት 13 የሚሆኑ ሰዎች ናቸው። በአንድ ቦታ በአሙሩ ወረዳ የተገደሉት ይሄ ግድያ ዘሬን መሰረት አድርጎ እዛ አካባቢ የሚኖሩ የአማራ ተወላጆች ላይ ነው እርምጃ የተወሰደው። ወደ ምዕራብ ወለጋ ስንወርድ ነጆ ወረዳ ላይ ስድስት የሚሆኑ ያው የቀበሌው የዛ አካባቢ ነዋሪ የኦሮሞ ተወላጆች ናቸው በአንድ ቦታ የተገደሉት። ይህ ኃይል ብሔርን ለይቶ ነው። አጥፊ መቼም ቢሆን ብሔር የለው። ሴረኛን ከብሔር ጋር ማገናኘት፣ አጥፊን ከብሔር ጋር ማገናኘት በመሰረቱ ስህተት ነው። ማንኛውም አጥፊ ከየትኛውም ብሔር ሊወጣ ይችላል። ይሄንን ለፖለቲካ ትርፍ መጠቀም በራሱ ከሰብአዊነት ያፈነገጠ ነው ብዬ ነው የሚወስደው። ማንም በዚህ ፖለቲካ ሊጠቀም አይችልም እየተባለ ያለው በቁጥሩንም በመጨመር አንድ ሰውም ቢሆን ዜጎቻችን ናቸውና መሞት የለባቸው። ይሄ አቋማችን ነው፣ ግልጽ ነው። ኢትዮጵያውያን በዚህ ያምናል። ግን ደግሞ የኦሮሞ ብሔር በሌላ ብሔር ላይ እንደዘመተ አድርገው የኦሮሞ ብሔር ሌላን ብሔር እንደማያቅፍ አድርገው የሚያቀርቡት እና የሚስሉት በጣም የተሳሳተ መሆኑን በዚህ አጋጣሚ ለመግለጽ ይፈልጋለሁ። የኦሮሚያ ብሔራዊ ክልላዊ መንግስትን የማተራመስና ሰላም የመንሳት ስራ እየሰሩ ናቸው ያሏቸውን ኦነግ ሸኔ ብለው የጠሩትን አካል መንግስት ወደ ህግ ለማቅረብ እያደረገ ያለው ስራ ቀጥሎም ይሰራል ተብሏል። ይህንኑ በተመለከተ በተለይ በጉሊሶ ደረሰ ከተባለው ጥቃት በኋላ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ አካላት ሰፊ ኦፕሬሽን በማካሄድ የመደምሰስና በቁጥጥር ስር የማዋል ስራዎችም ተከናውነዋል ብለዋል ታጥቀው የተወሰኑ የኦሮሚያ ዞኖችና ወረዳ ላይ ሲንቀሳቀሱ የነበሩ የኦነግ ሸኔ አባላትን ወደ 782 የሚሆኑ እርምጃ ተወስዶባቸዋል። እርምጃው በአይነት ሲለይ 385ቱ የተደመሰሱ ናቸው። 227 የተማረኩ በውጊያ ላይ የተማረኩ 170 የሚሆኑ በህዝብ ውስጥ ሲንቀሳቀሱ በህዝብ ጥቆማ የተያዙና ለሕግ የቀረቡ ናቸው ማለት ነው። በአጠቃላይ 782ቱ በኦፕሬሽን ይሄ ኦፕሬሽን የተካሄደው በተለየ ሁኔታ ምዕራብ ወለጋ ጉልሶ ወረዳ ላይ አሰቃቂ ጭፍጨፋ ከተካሄደ በኋላ በተጠናከረ ሁኔታ የተሰራውን ሪፖርት ነው አሁን የማነሳው፣ ከዛ በፊት የነበረውን ሳይሆን ከጉልሶ ጭፍጨፋ በኋላ የተወሰደውን የህግ የማስከበር እና የህግ የበላይነት የማረጋገጥ እርምጃን መሰረት ተደርጎ ወደ 782ቱ እርምጃ ተወስዶባቸዋል። በሌላ በኩል ይህንን የሚያሰማሩ፣ የሚያስተባብሩ፣ የሚመሩ ወደ ሁለት ሺህ ዘጠኝ መቶ የሚሆኑ እርምጃ ተወስዶባቸዋል። በተካሄደው ኦፕሬሽን የተለያዩ በግለሰብ እጅ የማይያዙና የነፍስ ወከፍ መሳሪያዎችን በቁጥጥር ስር መዋላቸውን አቶ ጌታቸው ጠቅሰዋል። ይህ ጥቃት ሲደርስ በአካባቢው የሚገኙ አስተዳደርና የመንግስት አካላት ጉዳዩን መከላከል ባለመቻላቸውና እጃቸው አለበት የተባሉ ሰዎችም የተለያዩ እርምጃ እንደተወሰደባቸው አቶ ጌታቸው ጠቅሰዋል። በተለያዩ አካባቢዎች ከስምንት መቶ በላይ የሚሆኑ የመንግስት መዋቅርና አመራሮች ውስጥ ያሉ ሰዎች ላይም እርምጃ እንደተወሰደባቸውን የጠቀሙት በሰዎች ላይ ጥቃት አድርሷል ያሉት ኃይል ብሔርን ከብሔር ለማጋጨት አገሪቷን ለማፍረስና ወደ ባሰ ትርምስ እንድንመራ ለማድረግ መሆኑን በመረዳት ሁሉም ስለ ሰላም ዘብ የመቆምና እኩይ ተግባሮችን ተቃርኖ እንዲቆም አቶ ጌታቸው ባልቻ ጥሪ አቅርበዋል። በሆረ ጉድሩ አሙሩና በነጆ ጥቃቱ ደረሰባቸው የተባሉትን ሰዎች ለማግኘት ቪኦኤ ከፍተኛ ጥረት ያደረገ ቢሆንም ሊያገኝ አልቻለም። ካገኘን ይዘን እንቀርባለን። ጥቃቱን አደረሱ ተብለው የተከሰሱትን መንግስት ኦነግ ሸኔ ብሎ የሚጠራውን አካል በተመለከተ ማግኘት ስላልቻል መልሳቸውን ስናገኝ ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ሳርን እናመሰግናለን። በድሬዳዋ ከተማ የሚገኙ የትግራይ ክልል ተወላጆች በትግራይ ክልል ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባላትና ከድሬዳዋ ብልጽግና ፓርቲ ጋር ተወያዩ። በውይይታቸው በድሬዳዋ ያጋጠሟቸውን ችግሮችና በትግራይ ክልል ዙሪያ ያላቸውን ጥያቄዎች አንስተው ውይይት ተካሂዷል አዲስ ቸኮል ውይይቱን ተከታትሎታል የድሬዳዋ አስተዳደር ብልጽግና ፓርቲ ጽህፈት ቤት ባዘጋጀው ና የከተማ ነዋሪ የሆኑ የትግራይ ተወላጆች በተሳተፉበት የውይይት መድረክ ላይ የትግራይ ክልል ጊዜያዊ አስተዳደርን በመወከል የትምህርት ሚኒስትር ዴታ እና የትግራይ ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባል ወይዘሮ ሁሪያሊ እንዲሁም የአዲስ አበባ አስተዳደር ኢንዱስትሪ ቢሮ ኃላፊ ና የትግራይ ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባል አቶ ሙሉቀን አብቶ የውይይት መነሻ አቅርበዋል በመነሻውም የህግ ማስከበር እርምጃ እንዲወሰድ የሆኑ ሲሆኑ ጉዳዮችና ከቀናት በፊት በትግራይ ክልል ልዩ ልዩ አካባቢዎች በመዘዋወር በአካል የተመለከቷቸውን ጉዳዮች ጭምር አቅርበው ተካሂዶባቸዋል። የድሬዳዋ ነዋሪ የሆኑ የትግራይ ተወላጆችም ያሏቸውን ጥያቄዎችና እያጋጠሟቸው ያሉ ችግሮችን አንስተዋል። አንዳንድ ተሰብሳቢዎች በድሬዳዋ ኑሯቸው ያጋጠሟቸው ችግሮች ላይ አተኩረዋል። እዚህ ጋ እንዳነሳው ነገር ነው። እኔ አንድ ሶስት ቀን የሆነኛል ከእስር እንደተፈታው ሌላም አንድ የተፈታ ከኔ ጋር የነበረ ልጅ በዛ በኩል ሲገባ አይችሉ የዚህ ግማሽ የሚሆን ህዝብ እስር ቤት አለ። በእውነት ከሆነ ለምን ተደረገ አልልም፣ ተወረው ተጣርቶ ግን እኔ ወደ አርባ ዓመት ነው መኖረው እዚህ ሀገር ከእኔም በላይ የኖሩ ሰዎች አሉ። ለምን ተጠየቀ፣ ለምን ተጠረጠረ አይባልም። ግን ማን ይጠርጠር፣ ማን ያሰጋል፣ አያሰጋም ማየት ተደርጎ ጉዳያቸው ሁሉ ተጣርቶ ወደ ስራቸው የመመለሱ ጉዳይ በጣም ተጎድተዋል። አሁን እስር ቤት ያሉ ሰዎች አሉ። የመለየት ስራው በጣም ይጓተታል። ቡካችን ታሽገዋል፣ ምናችን ታሽገዋል። መንቀሳቀስ አልቻለ። አንድ ሀሳብ የሚያቀርበው ኢህአዴግ ወይም ትቤንኤፍ ሀያ ሰባት አመት ሲገዛ እኛም ጥተነዋል ከጫካ አይደለም ግን እኛ በሞታ አስራ ሁለት ብርነ ጡረታ አያወጣን ግን እኛ ተጠቃሚ አይደለንም። ቢሆንም ግን ይሄ ህዝብ ጠፍቶት አይደለም መንግስትና ህዝብ ጠፍተት አይደለም ትግርኛ ተናጋሪ ለማንበርከት ነው እንጂ ፍጹማው ነገር እኛና መንግስት ተገናኝተን አይደለም። ምንም አያገናኝንም። አንድ ጥበቃ አባል የሰው በር የሚጠብቅ እንዴት ታግዳሃል እንትና ሁን የቲፒኤልኤፍ መከላከያ ስላጠቃ እንዴት ታግዳሃል ተብሎ እንዴት ይታገዳል? በሌላ በኩል የትግራይ ክልል የሚመለከቱት ጥያቄዎችም የጠየቁ ነበሩ። የመቀይን ሁኔታ ምን ላይ እንዳለ እየነገረን ነበር። አሁን ግን አጎራባች ላይ ያሉ አካባቢዎች ላይ ማህበራዊ ሚዲያም ይሁን በተለያዩ ሚዲያዎች ላይ የተዛባ ኢንፎርሜሽኖች አሉ እና እነዚህ በመንግስት ቁጥጥር ስር ያሉ አጎራባች ላይ ያሉ ኤሪያዎች ላይ እዚያ አስተዳዳሪ መንግስቱ መሬት ላይ ያለው ሀቅ ምን እንደሚመስል እንዲነግረን እንፈልጋለን። ቤቶች ሲፈርስ የእከሌ ይሁን የእከሌ፣ ማን አፈረሰው? ሽረንዳ ስላሴ አካባቢ የፈረሰ ማን ያፈረሰው? የሻእቢያ መንግስት ለምን ገባ? የሻእቢያ መከላከያ ሰራዊት ለምን ገባ? ዛ ሽረንዳ ስላሴ እንዴት ገባ? ዘላንበሳ ለምን ገባ? ይሄን እውነታዊ ለመንግስት እውነት ለእውነት ህዝብ ለእውነት ነው መነገር አለበት። እኛ ከመንግስት እንድንሰለፍ ከሆነ እንዳለፈ ነገር ከተባለ እንዳለፈ መሸፋፈን አይገባ ከሁሉ በላይ በሰሜን ዙሪያ ላይ የደረሰ ነገር በእውነት ተደጋግሞ ሲነገር ነው ያመንኩትና በጣም እጅግ እጅግ የሰሜን ህዝብ እና የትግራይ ህዝቡን ህዝቡን ያውቀዋል። ምን ያህል ቅርበትና ቤተሰብነት እንደነበረና ቅስም የሚሰብር ነገር ነው። በጣም አዝናለ እሱ ነገር ከዛ አልፎ ያው መንግስት እያደረገው ያለ በአካባቢው ያለው እንቅስቃሴ ውጊያ ቢሆን ሰላማዊ ህዝብ ላይ ትላትና መቀሌ ስልክ በጀመረ ጊዜ የምናውቃቸው ሰዎችን በሰላም አግኝተናል። ምንም አይነት ችግር እንዳልነበረ ከመብራትና ከተለያዩ ነገሮች በስተቀር የሰው ህይወት ጥሩ እንደሆነ ምን ያህል ጥንቃቄ እንዳለ የሚያኮራ ነገር ነው። በጣም ደስ ብሎኛል ነ ሱ ነገር የድሬዳዋ አስተዳደር የብልጽግና ጽህፈት ቤት ኃላፊ አቶ መብራት የገብረየስ በድሬዳዋ በህግ ተጠርጥረው ከተያዙ የትግራይ ተወላጆች መካከል አብዛኞቹ እየተመረመሩ እየተለቀቁ መሆናቸውንና በአሁኑ ሰዓት በአስተዳደር ደረጃ በህግ ቁጥጥር ስር ያሉት 23 ብቻ ናቸው ብለዋል እኔ ሪፖርት አለኝ አሁን በዚህ ሰዓት 23 ሰው ብቻ ሀያ ሦስት ሰው አሁን በዚህ ሰዓት ልክ በብዙ መቶ ሰው እስር ቤት እንዳለን የሚያሳ ነገር ማለት ነው ትልቁ በሌላውም በማዕከልም አይታችሁ እንደሆነ ይሄ ፕሮዛም የተገለለ ሰው በመንግስት ከፍተኛ አማራር ውስጥ ያለ የነበረ ሰው እኮ ነው በመንግስት ላይ ጦር ያነሳው የመንግስት ጀነራሎች ናቸው እኮ አገር ይጠብቃሉ ብሎ መንግስት ኃላፊነት የሰጣቸውን አካላት ናቸው እኮ ጦር ያነሱት እየተጣራ ነገሮች መፍትሄ ያገኙ ስለሆነ ምናልባት ይሄ ፈጣን የሆነ ምላሽ ያገኛል። የትግራይ ልማት ማህበር የድሬዳዋ ቅርንጫፍ የተወሰደው የማህበሩ የድሬዳዋ ቅርንጫፍ ሊቀመንበር በ11 ክሶች ስለሚፈለጉ ና በርካታ የጥፋት መሳሪያዎች ስለተያዙባቸውን ብለዋል። ለህብረተሰቡ አብሮነት ና ደህንነት ሲባል የተያዙ ነገሮች ሁሉ ለህዝብ ይፋ ለመሆናቸውን አቶ መብራቴ ተናግረዋል። የህዝብ መፈናቀልን በተመለከተም እንኳን ጦርነት ተከስቶ በኦሮምና ሶማሌ ግጭት እንኳን በመቶ ሺህ የሚቆጠሩ ሰዎች መፈናቀላቸውን አስታውሰዋል። የትምህርት ሚኒስቴር ዴታ ና የትግራይ ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባል ወይዘሮ ሁሪ አሊ የድንበር ይገባኛል ጥያቄውንና እየተፈጸመ ነው ያሉትን ዘርፊያ በተመለከተ ለተነሱ ጥያቄዎች ምን ላይ ሰጥተዋል። በአጎራባች አካባቢ ላይ ራፍ ላይ የተፈጠሩ ያሉት የክልል ርስ ማስመለስ የሚሉት ነገሮች ይሄ ለእኔ ከጁንታው ተጠቂነት አልወጡም ማለት ነው። እንግዲህ አሁን እኮ ህግና አስከብር ነው እያለ ያለነው ህግና ህግ ተከትለን ይህ እያለ ነው ያ ማድረካቻልን፣ ግን አሁን ተጠቂነት ነው ማለት አሁን ጣና ተዛ አሁን ጥያቄዎች ካሉ ህግ ይመለሳቸዋል ማለት ነው። ስለዚህ ይሄ ምንም ሊያሳስበን አይገባም። በህጉ መሰረት መልሶች ይሰጣሉ ማለት ነው። እንግዲህ ግርግር ለሌባ ያመቻል ይባላል። ስለዚህ እንደዚህ አይነት መጥቶ ነገሮች ሲፈጠሩ ዘረፋዎች ትግራይ ሲጠብቅ ነበረ የሰነ ንዕስ ተጠቅጠዋል ህግን ለማስከበር ቢባል

ሰው ማንዘረፈው ሲባሉ ወይ ኤርትራዊ ወይ የሆነ ነገር ነው። ማለትም የመዛኝ ችግሮች አይኖር ሊኖሩ ይችላሉ። ክፍተቶች እስጋር ግበፍ ከየትኛውም ጽንፍ የሚመጣ ሰው ያንን ክፍተት ተጠቅሞ ህዝብን የማጥቃት ሁኔታዎች ሊኖሩ ይችላሉ። ነገር ግን አንዳንድ ጊዜ ጽንፈኛው የኢትዮጵያ ዩኒፎርም በላት በማስለበት የኤርትራ ዩኒፎርም በላት በማስለበት ሌሎች ችግሮች አሶም ልጌታ በሽሬ ከተማው ሆቴሎችና ህንፃዎች ላይ የጦር መሳሪያ በመጥበር ሆቴሎች ጥቃት እንዲፈጸምባቸው ያደረገው የህወሓት ቡድን ነው ሲሉ ከሰዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ሶማሊያ ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት ካቋረጠች በኋላ ጉዳዩን የሚያጠና ኮሚቴ መመስረቷ ታውቋል። ሶማሊያ ግንኙነቱን ያቋረጠችው በውስጥ ጉዳይ ጣልቃ ገብታለች በሚል መሆኑ ተዘግቧል። ሶማሊያ ዲፕሎማሲያዊ ግንኙነቱን የማቋረጥ እርምጃ የወሰደችው ኬንያ ራሷን በራስ ገዝነት ያወጀችው ሶማሊያ ግን የኔ ግዛት የምትላት ሶማሊላንድ ፕሬዝዳንትነትን ተቀብላ ካስተናገደች በኋላ መሆኑን የአሜሪካ ድምጽ ዘጋቢ ሞሐመድ ዩሱፍ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍስሐዬ ታቀርበዋለች። ሶማሊያ ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት ብታቋርጥም ኬንያ የሶማሊያን ፈለግ አትከተልም ሲሉ የመንግስት ቃል አቀባይ ሳይረስ ኦጉና ዛሬ ናይሮቢ ላይ ተናግረዋል። ውይይቶች እየተካሄዱ ነው። የማህበረሰባዊና ኢኮኖሚያዊ ግንኙነቶች በተለመደው መንገድ ሊቀጥሉ የሚችሉበት ግንኙነት እንዲኖር ለማስቻል ሲባል ነው ውይይቶች የሚካሄዱት። በእነዚህ ሁለት የተሳሰረ ታሪክ ያላቸው ጎረቤት አገሮች መካከል የተከሰተውን ሁኔታ ለማጥናት ኮሚቴ ተመስርቷል። የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ሶማሊያ ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት መቋረጡን ካስታወቁ በኋላ የኬንያ አምባሳደርና መላ የኤምባሲው ሰራተኞች በሰባት ቀናት ውስጥ ከሶማሊያ እንዲወጡ ትእዛዝ አስተላልፈዋል ደውለተ ፌደራል ከሶማሊያ ብሃዩ አረግታ ሸዓብ ከኬንያ ኢሉ የሀይ ሸዓብ ችዕል ነበዳ iyo wada noolaansho ah shucuubta gobolka ayna kala dhaxayso shacabka soomaaliyeed xiriir qoto dheer oo ku dhisan beris wanaag iyo wax wada qabsi የሶማሊያ ፌዴራል መንግስት የኬንያ ዜጎችን ሰላም ወዳድና ከቀጠናው ህዝብ ጋር በሰላም ለመኖር የሚፈልጉ አድርጎ ነው የሚያየው። ሁለቱም አገሮች በመልካም ጉርብትናና አብሮ በመስራት ላይ የተመሰረተ ታሪካዊ ግንኙነት አሳልፈናል። በአሁኑ ወቅት ግን የኬንያ አመራር የሁለቱንም አገሮች ዜጎች ለመከፋፈል እየሰራ ነው። የሶማሊያ የፌዴራል መንግስት እርምጃውን የወሰደው ኬንያ በሀገራችን ጉዳይ ላይ በጉልህ የሚታይ ፖለቲካዊ ጣልቃ ገብነት ምላሽ ለመስጠት ነው። የኬንያ እና የሶማሊያ ግንኙነት በአሕመድ ኢስላም ማዶቤ በሚመራው ጁባላንድ እና በዓለም አቀፍ ፍርድ ቤት እየታየ ባለው የባህር ይገባኛል ጠብ ምክንያት እጅግ መሻከሩ ታውቋል። ኬንያ በበኩሏ በሶማሊያም ሆነ በሌሎች ሀገሮች ጉዳይ ውስጥ ጣልቃ አልገባም ትላለች። ኪግን ሞሩምባሲ የተባሉ ስትራት ሞር በተባለ የኬንያ ዩኒቨርሲቲ የሚያስተምሩ ተንታኝ ኤምባሲዎች ከተዘጉ ሁለቱም ሀገሮች በማንኛውም ነገር ለመነጋገር ከባድ ይሆንባቸዋል ይላሉ። ዲፕሎማሲ ይዘው ወይ ኦይል ርሌሽን በትዊን ስቴትስ ወይ ስቴትስ ዋንት ኢንተራክት ውይ ኢች አዘር በሀገሮች መካከል ግንኙነት የሚንቀሳቀሰው በዲፕሎማሲ በኩል ነው። አገሮች የሚነጋገሩት በዲፕሎማሲ በኩል ነው። ነገር ግን ነገሮች እንዲህ ሲሆኑ ስናይ የቢሮክራሲው ጊዜ ይራዘማል፣ ግንኙነቶች ይቋረጣሉ። በጋራ ንግድና ለሁለቱም አገሮች የሚጠቅሙ ጉዳዮች ላይ መደራደር አይችሉም። ለሁለቱም አገሮች ተቃዋሚ በሆነ ጉዳይ ላይ ተቀምጠው ለመወጠን አይችሉም። ሞሩምባሲ አያይዘውም ኬንያ ለሁለቱም አገሮች ሆነ ለመላጠጠናው መረጋጋት ስትል ከሶማሊያ ጋር መነጋገር መቀጠል አለባት ሲሉ መክረዋል። ኬንያ ከሚመለከታቸው ወገኖች ጋር ሁሉ በዲፕሎማሲያዊ መንገድ መነጋገሩን መቀጠል አለባት። ነገሮችን ማባባስና በቀል ውስጥ መግባት አይኖርባትም። ኬንያ በቀጠናው የምትጫወተው የምሰሶነት ሚና ስላለ ከሶማሊያ ጋር መነጋገሩን መቀጠል አለባት። ሰላምና መረጋጋት እንዲኖር መጣር ይገባታል። ኬንያ ከሶማሊያ ጋር ባላት የመልክዓ ምድራዊ አቀማመጥ ቅርበት ምክንያት ለጋራ ጥቅም ስትል በቀጠናው ሰላምና መረጋጋት እንዲኖር መስራት አለባት። ሶማሊያ ፕሬዚዳንታዊና ምክር ቤታዊ ምርጫ ለማካሄድ እየተዘጋጀች ነው። ነገር ግን በምርጫው ኮሚቴና በጥባፈታት ውክልና ላይ በተፈጠሩ አለመስማማቶች ምክንያት ዝግጅቱ ችግር ላይ መውደቁ ታውቋል። ዜና እረፍት። እውቁ ተዋናይና ጸሐፌ ተውኔት ረዳት ፕሮፌሰር ተስፋዬ ገሰሰ በ48 ዓመታቸው አረፉ። ተስፋዬ ገሰሰ በኢትዮጵያ ዘመናዊ መድረክ ትወናን ካስተዋወቁት ቀዳሚ ተጠሪዎች መካከል እንደነበሩ ይታወቃል። መለስካቸው አምሃ ዘገባለው መስከረም 17930 ዓ ም በመስራቅ ኢትዮጵያ ሀረርጌ ልዩ ስሙ ጎሮጉቱ በተባለ ስፍራ የተወለዱት ተስፋዬ ገሰሰ ወደ ዩናይትድ ስቴትስ ኤቫስተን ኢሊኖይ ወደሚገኘው ኖርዝ ዌስተርን ዩኒቨርሲቲ የቲያትር ትምህርት ቤት ሲላኩ በዛሬው አዲስ አበባ ዩኒቨርሲቲ በጊዜው ዩኒቨርሲቲ ኮሌጅ ይባል ከነበረው የሀገሪቱ ብቸኛ ከፍተኛ የትምህርት ተቋም የአራተኛ ዓመት የሕግ ተማሪ ነበሩ በ1950 ዓ ም በ1953 ዓ ም የቲያትር ጥበብ ተምረው ሲመለሱ በሀገር ውስጥ ጥበቡን ለማዘመን ከሚጥሩ ጥቂት ሰዎች ጋር ተቀላቀሉ። የመድረክ ትወናን የነበረውን ስርዓት ከማሞገስና ከማቆላመጥ ይልቅ የኅብረተሰቡን ሕይወት ወደሚያንጸባርቅ ጥበብ ለመለወጥም ብርቱ ትግል ካደረጉት መካከል የሚቆጠሩ እንደነበሩ ብዙዎቹ ይመሰክራሉ። እውቁ ተዋናይ አዘጋጅና ተርጓሚ ከያኒ ተፈሪ አለሙ ከእነዚህ መካከል አንዱ ነው። በስልክ አግኝቸው የጠየቅኩት ይህን ነበረ። እንዴት ነበር የምታውቃቸው አንተ? በፊት በዝና ነበር የማውቀው። ትያትር እንትን ከማለቴ በፊት ትምህርት ቤት ከመግባት ሳተናም ትያትር ሳተናም፣ ከዛ መገናኘት ጀመር። ወደ ትያትር ስገባ ያው ለኢንተርቪውም ለሪሰርችም እነሱ ጋር መሄዴ ስለማይቀር ከዛ በኋላ እየተዋወቅን መጣና በኋላ በጣም ተቀራርበን። እንደውም አንድ ፕሌ አብረን ሰርተናል ከእሱ ጋራ፣ አንክልቫኒያ የሚል ፕሌ። ሁለተኛ እኛ ካምፓስ እያለን እኛ በቀጥታ ባያስተምረኝም ከእኛ በፊት የነበሩትን ተማሪዎች ያስተምር ነበር። ካምፓስ ሲመጣም አውቀው ነበር። ይህን አላቋሉ ባይተስፋዬን አብረን እስከ መስራት ድረስ። እንዴት ነው አሁን የምታስታውሳቸው? በመጀመሪያ ደረጃ ዘመናዊ ቲያትር ያጠና የመጀመሪያው ሰው ነው። ተምሮ የመጣው በቲያትር ዲግሪ ይዞ የመጣ የመጀመሪያው ሰው ነው። ያ ሁሉ እና ከዝምት ስምት በኋላ ነው በዚህ ትምህርት ልንማር ይችላል ነው እና እሱ እንደዚህ ያደረገ ሰው ነው። ሁለተኛ ባይተስፋዬ ሁለገብ ሰው ነው። ተዋናይ ነው በመጀመሪያ ደረጃ፣ ከዛ በኋላ ይጽፋል ያዘጋጃል። ቲያትር አስተዳድሮ ያውቃል። አስተምሮ ያውቃል እና በቲያትር በኩል ሁሉ ሙሉ የሆነ ሰው ተስፋዬ ማለት። ሲያስተምር ደግሞ እንዲህ ሲሪየስ አስተምሮ ትምህርት አይደለም፣ እንደ ቀልድ ደስ እያለ አብረሃ ሆኖ በመሆኑ እየተደሰት እየወደድከው መዋቅህን መማርህን ሁሉ ሳታቅ ነው የምትማረው። እና እንዲህ አይነት በጣም ቀላል ሰው ለማንም ሰው ማይከብድ፣ ግን ትልቅ ሰው ዲፕ የሆነ ማጣት ጥልቀት ያለው ሰው ነበረ። በማህበራዊ ኑሮ ከማንም ሰው ጋር ይግባባል፣ ይጫወታል፣ ደግ ነው። ለህይወት ቁብ የማይሰጥ ይመስላል፣ ግን አይደለም። በጣም ሲሪየስ የሆነ ሰው ነው። እንደውም እስከ መጨረሻው ድረስ ሁሉም ሰው የሚያውቀውን አይተዋል። በዚህ ብዙዎቻችን የማናደርገው እስከ መጨረሻው ደቂቃ ድረስ እየጻፈ እያሳተመ ነው የሞተው እና በጣም ጥንካሬውን እና የሆነ በጣም ሙቪ የተሰጠ ሰው መሆኑን በዚህ ትታረጋግጥ ትችላለህ ሀውልታችን ነው ትልቃችን ነው እንግዲህ ቢለየን እናሳጉንም እንግዲህ በሰላም ያሳርፈው ነው የምንለው በጣም አሰግናለሁ ተፈሪ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይም እንገኛለን። ለአስተያየቶቻችሁ ተዘዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ንጉስ ታምሬ ዋና አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ አሁን ሳምንታዊ የዴሞክራሲ በተግባር መሰናዶ ሰዓት ላይ እንገኛለን የመከላከያ ሰራዊት አብዛኛውን የትግራይ ክልል ከተሞችን መቆጣጠሩን ህግ በማስከበር ዘመቻ ውስጥ በህወሓት ሆን ተብለው የፈረሱትን መሰረተ ልማቶች በመጠገን ላይ እንደሚገኙና በዋና ከተማው መቀሌ የስልክና የአውሮፕላን በረራ አገልግሎት መጀመሩ ተነግሯል። የትግራይ ብልጽግና ጽህፈት ቤት ኃላፊ አቶ ነብዩ ስሁል ሚካኤል ደግሞ በሳቸው አጠራር ህገ ወጥ ቡድኖች የሚሏቸውና በህዝብ ተወካዮች ምክር ቤት ያለመከሰስ መብታቸው ተነስቶ የሚፈል ለጉ የምክር ቤት አባላትና አብዛኛው በወንጀል የሚጠረጠሩ ሰዎች ቆላ ተምቤን በተባለ ቦታ ከበባ ውስጥ ናቸው ብለዋል። ከአቶ ነቢዩ ጋር ያደረግነው ክፍል አንድ ቃለ ምልልስ ሰኞ እለት ያስደመጥ ናችሁ ሲሆን ክፍል ሁለት ቀጥሎ ይቀርባል። በትግራይ ክልል ውስጥ ያልተከፈቱ ወይም በመከላከያ ሰራዊት ቁጥጥር ስር ያልዋሉ ቦታዎች የት የት አካባቢ ናቸው? እንግዲህ በአሁኑ ጊዜ ያው የህወሀት የጁንታ አባላት የተደበቁበት ቦታ ወደ ቆላ ተንቤን ተብሎ የሚጠራ አካባቢ ነው። ኦፕሬሽኑ እዛም ቀጥለዋል። የቀጠለውን ነገር ጦርነት ተብሎ የሚገለጽ አይደለም። ትንሽ ቶክስ ይኖራል። አጥፊዎችን የማሳደድ እና ለህግ የማቅረብ ስራ ነው እየተሰራ ያለው። እና ይሄም ያን ያክል ከመንግስት ቁጥጥር ውጭ ነው፣ ከመከላከያ ሰራዊቱ ቁጥጥር ውጭ ነው ለማለት ብዙም አያስደፍርም። ግን አለ ከተባለ ምናልባት ወደዛ አካባቢ የተወሰኑ ቦታዎች ነው። ያው እሱም ኤኒ ታይም ቁጥጥር ሊገባ የሚችል ነው የሚሆነው። እና ሙሉ ለሙሉ ትግራይ ከጁንታው አገዛዝ ነጻ ወቶ በመከላከያ እና በፌዴራል መንግስት ቁጥጥር ውስጥ ነው ያለው ብለን ብንገልጸው በልኩ የሚገልጸው ነው የሚሆነው። እንግዲህ የህወሓት ዋና ዋና አመራሮች በመንግስት እንደሚፈለጉ የተገለጹት አመራሮች ተገኝተዋል ወይስ እስካሁን እየተፈለጉ ነው? እጃቸውም የሰጡ አሉ፣ የተያያዙም አሉ፣ ያው እየተፈለጉ ያሉም አሉ። ያው ይሄ በሚመለከተው አካል ሙሉ ነው ተሪፍ የሰጠው። ስለዚህ በዛ መልኩ የእጃቸው የሰጡ፣ የተያዙ እንዲሁም በአሰሳ ውስጥ ያሉ አመራሮች አሉ። ሌላ እንግዲህ በጣም ተደጋግሞ ሲነሳ የነበረው ቅሬታ አንደኛው የኤርትራ ጦር ወይም ሻቢያ የሚባለው ጦር ወታደሮች በከተሞች ላይ ታይተዋል የሚሉ ነገሮች ይነሱ ነበረ። ዩኒፎርም የለበሱ መኪናም፣ የኤርትራ ታርጋን የለጠፉ መኪኖች ታይተዋል። በእርግጥም የኤርትራ ጦር በኢትዮጵያ ድንበር ገብቶ ተባብሮ በውጊያው ላይ ተሳትፏል ወይ? የኤርትራ ሰራዊት የሚሳተፍበት ምንም ምክንያት የለም። ያው የኢትዮጵያ ሰራዊት እንኳን ውስጥ የተፈጠረ ችግርና ሌላ ወራሪ አካል እንኳን ቢመጣ ሀገሪቱን ዲፈንድ ለማድረግ በቂ አቅም ነው ያለው ነው እና ሌላ ከውጭ ሀይል ሊገባም አይችልም ሊገባም ማይገባም እንደዚ አይነት ታሪክም አልተፈጠረም። ምናልባት የኤርትራ ወታደሮች ዩኒፎርም የለበሱ ሰዎች ታይተዋል የሚለው ያው ህወሓትም በተለያዩ ጨርቃ ጨርቅ ፋብሪካ ውስጥም ያሰፋቸው የተለያዩ ዩኒፎርሞች ስለነበሩ ምናልባት ራሱ የተጫወተው ድራማ ሊሆን ይችላል። እንዲሁም አንድ ነገር መገንዘብ ያለብን የኢትዮጵያ ሰራዊትም ጥቃት ሲፈፀምበት የሰሜን እዝ ሰራዊት ወደ ኤርትራም ተሻግሮ ተመልሶ እንደመጣ አይተናል። እና ያን ያክልም ብርቅ ላይሆን ይችላል መታየት፣ ምናልባት ጦርነት ላይ መሳተፍ ጭራሽ የሚሆን ነገር አይደለም። እንደዚ አይነት ታሪክ የለም። ግን መታየት በሚለው ግን የእኛ ሰራዊትም ኤርትራ ውስጥ ታይተዋል። ስለዚህ ይህም የሚገርም አደለም። ግን የኤርትራ ሰራዊት ኢትዮጵያ ውስጥ ገብቶ የሚዋጋበት ምንም አይነት ሌጋል ግራውንድም የለም። አስፈላጊነትም የለም። የኢትዮጵያ መንግስትም እንደዛ እንዲሆን የሚፈቅድ አይሆንም። ስለዚህ ምናልባት የጁንታው የፕሮፓጋንዳ ሀይላት የነዙት ወሬ ሊሆን የሚችል ነው የሚሆነው። ቅድም እንዳልኩት ያው ዩኒፎርሞች እየተሰፉ ስለነበረ በጁምታው እንደዛ አይነት ትርጉም ለማሰጠት የተደረገ ጥረት ሊኖር ይችላል እና ኦፕሬሽኑ ሙሉ ነው ሙሉ ችግሩም የኢትዮጵያ የውስጥ ችግር ነው። የተፈታበት መንገድም ይሄንን ታሳቢ በማድረግ ነው። በዓለም ላይ የሚገኙ ታላላቅ ዓለም አቀፍ የሰብአዊ ረዴት ሰጪ ተቋማት በሚሰጡት መግለጫ የረድኤት አድራሽ ሰራተኞች ምንም አይነት የሰብአዊ እርዳታ ማቅረብ እንዳልቻሉ ገልጸዋል። ከኢትዮጵያ መንግስት ጋር እርዳታውን ለማድረስ ስምምነት ቢደረግም ግን እስካሁን ድረስ እየተጠባበቁ መሆናቸውን ገልጸዋል። አሁን ምን ደረሰ? በእርግጥ የሰብአዊ እርዳታውን ማድረስ እየተቻለ ነው? ከነሱ ጋር ያለው እስክንዩነት ምን ይመስላል? ትግራይ ክልል ተንቀሳቅሶ ለማህበረሰቡ እርዳታ ለማድረስ እንግዲህ እርዳታ ለህዝቡ ለማድረስ እየተደረገ ያለው እንቅስቃሴ ጥሩ ነው። እስካሁን አንዳንድ እክሎች አያጋጥሙም ማለት አይደለም። አንዳንድ ያልጠሩ ነገሮች ይኖራሉ። በተለይ ድጋፍ እናቀርባለን እንደሚሉ ተቋማትም ጸጥታ ችግር ሊደርስባቸው ስለሚችል በአንዳንድ ቦታዎች ለራሳቸው ደህንነትም ሲባል መንግስት የሚያስቀምጠው አቅጣጫ እንዲንቀሳቀሱ ነው ትዕዛዝ የተሰጣቸው። ይህን ትዕዛዝም አክብረው እየተንቀሳቀሱ ነው ያሉት። ስለዚህ እስካሁን ያለው እንቅስቃሴ በጣም ጥሩ ነው፣ ግን አንዳንድ ክፍተቶችም ሊኖሩ ይችላሉ። እሱ በሂደትም እያየን የምንፈታው ነው የሚሆነው። ምናልባት አንዳንድ ቦታዎች ላይ እነዚህ ድጋፍ አቅራቢ የዓለም አቀፍ ድርጅቶች እንዳይንቀሳቀሱ ከተደረገ በዋናነት የራሳቸውን ደህንነት ለመጠበቅ ከዛ አንጻር መሆኑ ግልጽ ነው። ከዚህ በፊትም በተለያዩ መድረኮች የተገለጠ ጉዳይ ነው እና ጥሩ ነው። እስካሁን የተቀሩ ነገሮችም ካሉ በየጊዜው የሰላሙና የደህንነቱ ሁኔታ እየተሻሻለም ስለሚመጣ ድጋፉ በሚፈለግ ደረጃ የሚደርስበት እድልም እየሰፋ ነው የሚሄደው። ሌላው እንግዲህ የትራንስፖርት አገልግሎት ነው። በተለይ መቀሌ ከተማም ሆነ ሌሎች የትግራይ ከተሞች የክልሉ ከተሞች ውስጥ ከተለያየ ቦታ እዛ ከገቡ በኋላ በመዘጋቱ የትራንስፖርት አገልግሎት በመቋረጡ እዛው የቀሩ ብዙ ሰዎች እንዳሉ ሲገለጽ ነበረ። ቤተሰቦቻቸው ጋር ተለያይተው እንደቆዩ እና የትራንስፖርት አገልግሎት መቼ ነው የሚጀመረው? ተጀምረዋል። ኦረዲ እንቅስቃሴ አለ። እንቅስቃሴው ለምሳሌ የአስቤዛ እጥረት ሲያጋጥም ወደ ተለያዩ ክልሎች ኢቨን በመሄድ አስቤዛ ገዝተው የሚሄዱ ሰዎች እንዳሉ እናውቃለን። ከመቀለ ወደ አላማጣ ለምሳሌ በጣም ጥሩ እንቅስቃሴ ነው ያለው። ያው እንግዲህ ስጋት ውስጥ ስለነበረ ነገሮች እስኪረጋጉ ድረስ ብሎ ነው እስካሁን የትራንስፖርት እጥረቱም እንዲፈጠር ምክንያት የሆነው እና ግን ያው ክልሉ ወደ ቀደመው ሰላሙና መረጋጋቱ እየተመለሰ ስለሆነ አሁን የቴሌ የመብራት እና የተለያዩ አገልግሎቶችም ወደ ስራ ስለተመለሱ ሕዝብ ሙሉ ለሙሉ በሚባል ደረጃ ወደ መረጋጋት በመምጣቱ አሁን አገልግሎቶች እየጀመሩ ነው ያሉት። ኦረዲም አሉ። ያው ትንሽ ጊዜ ከሰጠናቸው ደግሞ ሁሉንም ነገር ወደ ቀደመው አገልግሎት የሚመለስ ነው የሚሆነው። በጣም አመሰግናለሁ አቶ ነቢዩ ስሁል ሚካኤል ለሰጡን ማብራሪያ። በእርግጠኝነት ደግሞ ተጨማሪ ማብራሪያዎችን ስንፈልግ እንደሚተባበሩን ተስፋ አርጋለሁ። ለዛሬው በጣም አመሰግናለሁ። እኔም አመሰግናለሁ። በሌላ በኩል ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስካ አምባሳደርነት ያገለገሉት አምባሳደር ፍስሃ አስግዶም በአሁኑ ሰዓት በኒውዮርክ ከተማ ነዋሪ ሲሆኑ የትግራይ ክልልን ሁኔታ በተመለከተ ያላቸውን አስተያየት እና የህወሓት አመራሮች የሚገኙበትን ሁኔታ ጠይቀናቸው መቀሌ ከተከፈተው የስልክ ግንኙነት ውጪ ሌላ የመገናኛ ምንጭ እንደሌለ ገልጸው፣ ነገር ግን የህወሓት አመራሮች ውጊያ እያካሄዱ ነው ብለዋል። በትግራይ ክልል የጊዜያዊ አስተዳደር ካቢኔ ስራ መጀመሩን በተመለከተ ማስተባበያ የሰጡት አምባሳደር ፍስሃ ከትግራይ ክልል ከተሞች ውስጥ የትኛው በፌዴራል የትኛው ደግሞ በህወሓት እየተተዳደረ እንደሚገኝ ጠይቀናቸው ነበር። አንደኛ ጦርነት ስለሆነ በቋሚነት በትግራይ ብሔራዊ ክልላዊ መንግስትና በዚህ በአብይ አህመድ ሰራዊት ይህ ያለ ለማለት አይቻለም። አንዷ የማታነጋግረው የክልሉን ዋና ከተማ መቀሌ ወታደር የኢትዮጵያ ወታደርና የሻብያ ወታደር እያስተዳደሩት ናቸው፣ እየዘረፉት ናቸው ልበል። በየቀኑ ሰውን እያሰቃዩ ናቸው። መቀሌን ስለያዙ የትግራይ መንግስት አመራር ህዝብን ከማስጨረስ በሌላ መልክ እንዋጋለን ብሎ ከመቀሌ ስለወጣ አንድ ጥይት ሳይተኮስ በትግራይ መከላከያ ስለገቡ ትግራይን ተቆጣጥረናል እያሉ ናቸው አይደለም። ነገር ግን ውጊያው ተፈጥሮ ማየት ይጠይቃል። ዛሬ አንድ ቦታ ላይ ሻዕቢያና የአብይ ሰራዊት ይገባል፣ በነገ በነገው ይመታል። በቋሚነት የሚያስተዳድሩት ያሉ መንገድ ላይ ያለው ዋና ዋና የሚባለው ለምሳሌ አሁን ባለፈው ሰሞን አክሱም፣ አድዋ፣ ሽሬ፣ ሁመራ ነበርን ብለው ሲያውጁ ነበር። ዛሬ ከአድግራት ጀምሮ አድዋ፣ አክሱም፣ ሽሬ የወራሪ ኃይል የለም የሻብያ ይሁን የአዲስ አበባ መከላከያ ሰራዊት የሚባለው የለም፣ ዛሬ የለም። ሁመራ ላይ ያሉ እነሱ መቀሌም ላይም አሉ። ይሄ ማለት ግን ቋሚ ነው ማለት አይደለም። ጦርነት ላይ ነው ያለ። ለዚህም ነው እኛ ብቻ የምናስተዳድረው እርዳታ እንዲደርስበት ያሉት። የያዙት ከተማ ሳይቀር ብዙ ሰው ወጥተዋል እንዳለ የመንግስት መዋቅሩ እንደ ጠላት ስለሚፈርጁት ሰው ህይወቱን ለማደን ወደ የዘመዶች ወደ ገጠር ወጥቷል። እነሱ እንዳይረድ ነው የሚፈልጓቸው። ይህ ዩኒቨርሲቲ፣ ተማሪዎች፣ አስተማሪዎች ሳይቀሩ ይህንን የሚመጣው ሰራዊት ይጨርሰናል የልባችን እናገር ስለነበረ በነበረን ዲሞክራሲ ብለው ስለፈሩ በየገጠሩ በየሸንተረሩ ናቸው። ያለ ከተማ ማንን ነው ሊረዱ የሚፈልጉት? ሆስፒታሎች መድኃኒት ያላቸው። በሌላ በኩል የፌዴራል መንግስቱ መቀሌን መቆጣጠሩን ይፋ ከማድረጉ በፊት በድምፀ ወያኔና በትግራይ ቴሌቪዥን ስርጭት እንዲሁም የማህበራዊ መገናኛ ዘዴዎችን በመጠቀም መግለጫ ይሰጡ እንደነበረ በአሜሪካ ድምጽ በኩልም የሌላኛውን ወገን ድምጽ በዘገባችን ውስጥ ለማካተት ስልክ ባይሰራልን እንኳን ምላሽና አስተያየታቸው ሰጥተውን ከዚያ ወስደን እናካትት እንደነበር አሁን ግን እነዚያ መግለጫዎች ባለመሰማታቸው ምክንያት ያንን ማድረግ አለመቻላችንን ጠቅሰን ከተማዎቹ በእነሱ ቁጥጥር ስር ካሉና ውጊያ ላይ ከሆኑ ለምን መግለጫ እንደማይሰጡ ጠየቅናቸው ነበር። ለዚህ ጥያቄና ለሌሎችም ወቅታዊ ጥያቄዎቻችን የሰጡንን ምላሽ አካተን፣ በተጨማሪም በትግራይ ክልል ያለውን ሁኔታ በመጠኑ ከሚዳስስ ዘገባ ጋር ቅዳሜ ምሽት ሰፋ ባለው የአየር ጊዜ እንመለሳለን። በሌላ በኩል የኤርትራ ወታደሮች ወደ ኢትዮጵያ ግዛቶች ገብተው በጦርነት ተሳታፊ መሆናቸው እየተነገረ ነው። ይህን በተመለከተ የኤርትራ ባለሥልጣናት በተደጋጋሚ ያስተባበሉ ሲሆን አስመራ የሚገኘው የአሜሪካ ድምጽ ዘጋቢ ብርሃነ በረሀ በ